ጥያቄ 15 የትክክለኛ ተውባ ቅድመ ሁኔታዎች ምን ምን ናቸው? መልስ አንደኛ ከኃጢአት መታቀብ፣ ሁለተኛ ስላለፈው ወንጀሉ መጸጸት፣ ሦስተኛ ወደ ኃጢአቱ ላለመመለስ መወሰን መቁረጥ፣ አራተኛ የሰዎችን ሐቅ መመለስና የበደልናቸውም ካለ ይቅርታቸውን መጠየቅ ነው። የላቀው አላህ እንዲህ ብሏል። والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون لأن الزعمة فسرا بسروا ويم نَفْسُوا ببدلوا جزي الله نيم يستوسنا ለኃጢአቶቻቸው ምሕረትን የሚለምኑ ለሆኑት ከአላህም ሌላ ኃጢአቶችን የሚምር አንድም የለ። በስሕተት በሠሩትም ላይ እነርሱ የሚያውቁ ሲሆኑ የማይዘወትሩ ለሆኑት ተደግሳለች። ሱረቱል ኢምራን 135።